ሲያገኝ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው ዝግጅታችን አሁን ጀመረ። ሰላም ጤና ስጥልን። እንደምን አምሽታችኋል? አድማጮች፣ የማክሰኞ ምሽት ፕሮግራማችንን ይዘን ቀርበናል። እለቱ ዛሬ እንደ ኢትዮጵያ አቆጣጠር ታህሳስ 22 እንደ አውሮፓውያን ደግሞ የአዲሱ የ2020 ዓመተ ምህረት ዋዜማ ነው። በተለያዩ የዓለም አካባቢዎች አዲሱን ዓመት ለመቀበል እየተዘጋጃችሁ ላላችሁ አድማጮቻችን ሃፒ ኒው ይር እንኳን አደረሳችሁ፣ መልካም አዲስ ዓመት እንላለን yesterday Now's በድጋሚ መልካም አዲስ ዓመት የተከበራችሁ አድማጮቻችን፣ ለዛሬ ያሉንን የማክሰኞ መሰናዶዎች ከዚህ ቀጥዬ አስተዋውቃለሁ። የኤክሳይዝ ታክስ ማሻሻያ ረቂቃ አዋጅ ለምሽቱ አብይ ርዕስ ይዘነዋል። የኤክሳይስ ታክስ ፖሊሲ ማሻሻያ ጥናት ዓላማዎችም በጥቅሉ ገቢም ማሻሻልና ህብረተሰቡን ጎጂ ከሆኑ ምርቶች መጠበቅ ነው። የገቢዎች ሚኒስትር ወይዘሮ አዳነች አበቤን ድምጽ ነው የሰማ ነው በዝርዝሩ በአብይ ርዕስ ይቀርባል። በአፋርና በሶማሌ መካከል የነበረውን አለመግባባት የሚዳኝ የሽምግልና መድረክ በአዳማ ለህወሀት የአቋም መግለጫ ከብልጽግና ፓርቲ የተሰጠው ምላሽ፣ ሞጣ ላይ የደረሰውን የመስጂድ ቃጠሎ ያወገዘ ሰልፍ በድሬዳዋ የሚሉትም ዘገባዎች አሉን። የማስተናግዳችሁ ቆንጂት ታየነኝ። የአለም ዜናዎቹን አዳነች ፍሳዬ ይዛ ቀርባለች። አቀናባሪያችን ብርሃን ኃይሉ ነች። እስከ ፍጻሜው አብራችሁ እንድታመሹ በዚሁ ጋብዛለሁ። አሁን ለዜናው አዳነች። አቃቢ ህግ ሰኔ 15 ቀን 2011 ዓ.ም በባህር ዳር የቅርታ አድማጮች፣ በቅድሚያ ርዕሰ ዜናዎች። ሱዳን ውስጥ ተቃውሞ ይካሄድ በነበረበት ወቅት ግድያና ሰቆቃ ፈጽመዋል በሚል ክስ 29 የስለላ ሰራተኞች ላይ የሞት ቅጣት በመፈረዱ በሺዎች የሚቆጠሩ ሰዎች ደስታቸውን ገልጸዋል። ተሸኚው የጊኒ ቢሳው ፕሬዚዳንት አዲስ ፕሬዚዳንት ስልጣን በመረከባቸው ዋዜማ ላይ እምባ እየተናነቃቸው ዛሬ ባደረጉት የስንብት ንግግር የወደፊት መሪዎች በሀገሪቱ መረጋጋት እንዲያሰፍኑ ጥሪ አቀረቡ። በምስራቅ አፍሪቃ ከዓለም የበዛ የሰርቪክል ካንሰር ወይም የማህፀን ጫፍ ካንሰር እንዳለ ዓለም አቀፍ የጤና ድርጅት ገለጸ። አሁን ዜናዎች በዝርዝር ፌዴራል ጠቅላይ አቃቤ ህግ ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል በማፍረስ ክስ የተመሰረተባቸውን የነ አስራ አለቃ መሳፍንት ጥጋቡን የክስ መቃወሚያ ፍርድ ቤቱ በአብዛኛው ሳይቀበለው ቀረ። አንዱን የክስ መቃወሚያ ግን አቃቤ ሕግ አሻሽሎ እንዲያቀርብ አዘዘ። ተከሳሾቹ ለፍርድ ቤት የተለያዩ አቤቱታዎችን አቀረቡ። ፍርድ ቤቱ ትዕዛዝ ሰጥቶ ቀጠሮ ቆርጧል። መለስካቸው አመሃ ዝርዝራለው። አቃቢ ሕግ ሰኔ 15 ቀን 2011 ዓ ም በባህር ዳርና በአዲስ አበባ ከተሞች ከተፈጸሙት ግድያዎች ጋር በተያያዘ ክስ የመሰረተባቸው 13 ሰዎች ያቀረቧቸውን አብዛኛዎቹን መቃወሚያዎች ፍርድ ቤቱ ውድቅ አድርጎባቸዋል። የአንደኛ ተከሳሽ አስር አለቃ መሳፍንት ጋቡ ካቀረባቸው መቃወሚያዎች መካከል ግን በቁጥር አንድ ነጥብ ሶስት የተመለከተውን ፍርድ ቤቱ ተቀብሎታል። በዚህም መሰረት የተገደሉት ጄኔራሎችን የት ቦታ እንደገደልኩ፣ የት ቦታ ለማምለጥ ስሞክር ተከብቤ እንደተያዝኩ በክሱ ላይ መጠቀስ ሲገባው አልተጠቀሰም ይህም መሠረታዊ ስህተት ስለሆነ በክሱ ላይ ተዘርዝሮ እንዲጠቀስ እንዲታዘዝልኝ በወንጀለኛ መቅጫ ሥነ ሥርዓት ሕግ ቁጥር 112ና 130 ዝባር 1 መሠረት እጠይቃለሁ ሲል ተከሳሽ ያቀረበውን ፍርድ ቤቱ ተቀብሎታል። አቃቤ ሕግ ክሱን እንዲያሻሽልም አዟል። ከዚህ በተረፈ ተከሳሾቹ በማረሚያ ቤት ይፈጸምብናል ያሉትን በደሎች እንዲታረሙና አያያዛቸው ሕግ በሚፈቅደው መሠረት እንዲስተካከልላቸው አቤት ብለዋል። ከአቤቱታዎች መካከል ጥያቄዎቻችን እንዲመለሱ ይደረጋሉ፣ በኤግዚቢት ስም የተያዙ ንብረቶቻችን አልተመለሱም፣ ሌላው ቀርቶ መታወቂያዎቻችን እንኳ ስላልተመለሱልን ውክልና ለመስጠት አልቻልም፣ የሌሊት ልብስ እንኳ እንዳይገባልን ተከልክለናል፣ የአማራ ቴሌቪዥን አይከፈትልንም፣ አማራነታችን ወንጀል ሆኖብናል የሚሉ እና የመሳሰሉ አቤቱታዎችን አቅርበዋል። ፍርድ ቤቱ ገለልተኛ አይደለምና የቀድሞ አይነት ድራማ እየተደገመ ነው የሚል የተከሳሹ ተቃውሞም በችሎቱ ታይቷል። በመጨረሻም ፍርድ ቤቱ ማረሚያ ቤቱ ለቀረቡት አቤቱታዎች ምላሽ እንዲሰጥ አቃቢ ሕግም የክስ ማሻሻያውን እንዲያቀርብ ትዕዛዝ ሰጥቶ ለጥር 8 2012 ዓ ም ቀጠሮ ቆርጧል በዕለቱ በፍርድ ቤቱ ቅጽር ግቢ ከቀድሞ በተለየ ሁኔታ የጸጥታ ኃይሎችም ባለመብቃቱ ቁጥራቸው ጥቂት ነው የማይባል ታዛቢዎች ወደ ችሎት ሳይገቡ ቀርተዋል መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ሱዳን ውስጥ ተቃውሞ ይካሄድ በነበረበት ወቅት ግድያና ሰቆቃ ፈጽመዋል በሚል ክስ 29 የስለላ ሰራተኞች ላይ የሞት ቅጣት በመፈረዱ በሺዎች የሚቆጠሩ ሰዎች ደስታቸውን ገልጸዋል። ትላንት የተሰጠውን ፍርድ በመደገፍ ወደ ፍርድ ቤቱ የሚያመራውን መንገድ ዘግተው ደስታ ብለውታል። ሱዳን ውስጥ በግጭት ያበቁ ስፍር ቁጥር የሌላቸው የተቃውሞ ሰልፎች ሲካሄዱ የቆዩ ቢሆንም የደህንነት ኃይሎች ተቃዋሚዎችን በመግደላቸው በሞት ሲቀጡ በሱዳን ታሪክ ውስጥ ለመጀመሪያ ጊዜ ነው። ሌሎች አስራ ሶስት ተከሳሾች እስራት ተፈርዶባቸዋል። አራት በነጻ ተለቀዋል። ተሸኙው የጊኒቢሳው ፕሬዝደንት አዲስ ፕሬዝደንት ስልጣን በመረከባቸው ዋዜማ ላይ እንባ እየተናነቃቸው ዛሬ ባደረጉት የስንብት ንግግር የወደፊቱ መሪዎች በሀገሪቱ መረጋጋት እንዲያሰፍኑ ጥሪ አቅርበዋል። ጆዜ ማሪዮ ቫዝ ስልጣን ላይ የወጡት ከአምስት ዓመታት በፊት ሲሆን በሀገሪቱ የተረጋጋ ሁኔታ የማምጣት ተስፋ ነበራቸው። ይሁንና የግድያዎችና የመፈንቅለ መንግስታት መፈራረቅ ታሪክ ባላት ሀገር አገዛዛቸው ከሀገሪቱ ምክር ቤት ጋር ንትርክ እንዳልተለየው ተገልጿል። ቫዝ በቴሌቪዥን ባደረጉት ንግግር ስልጣንን በሰላም ስለማስረከቡ ሂደት ሲጠቅሱ በዲሞክራሲያችን ታሪክ አዲስ ምዕራፍ እንጽፋለን ብለዋል። የጊኒ ቢሳው የምርጫ ኮሚሽን የሁለተኛውን ዙር የምርጫ ውጤት ነገ ማለዳ ላይ ያስታውቃል ተብሎ ይጠበቃል። በምስራቅ አፍሪቃ ከዓለም የበዛ የሰርቪክል ካንሰር ወይም የማህፀን ጫፍ ካንሰር እንዳለ ዓለም አቀፍ የጤና ድርጅት ገለጸ። ይህን መሠረት በማድረግም ኬንያ ባለፈው ጥቅምት ወር ለሴት ልጆች መከላከያ የሚሆን ሰፊ ክትባት ጀምራለች። ክትባቱ የሚከላከለው ወደ ማኅፀን ጫፍ ካንሰር ሊያመራ የሚችለው ሂማን ፓፒሎማ ቫይረስ የተባለውን በሽታን ነው። ክትባት መጀመሩ ልጆቻቸው እነሱ ያላገኙትን እድል ለማግኘት መቻላቸው እንዳስደሰታቸው የቫይረሱ በሽተኛ ሴቶች መናገራቸው ተዘግቧል። ኬንያ ለአስር ዓመታት ዕድሜ ሴት ልጆች ነፃ የሂማን ፓፕላቫይረስ ክትባት እየሰጠች ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በኢራቅ መዲና ባግዳድ ያለው የዩናይትድ ስቴትስ ኤምባሲ የደህንነት ኃይሎች ዛሬ በተቃዋሚዎች ላይ እምባ አስመጪ ጋዝ ተኩሰዋል። ዩናይትድ ስቴትስ ኢራቅና ሶሪያ ባሉ በኢራን የሚደገፉ ሚሊሻዎች ላይ የአየር ድብደባ ማካሄዷን በማውገዝ ተቃዋሚዎች የኤምባሲውን ግቢ የመጀመሪያ ጠርዝ መጣሳቸው ተዘግቧል። በብዙ ሺህ ከሚቆጠሩት ተቃዋሚዎች መሃል አንዳንዶቹ አነስተኛ እሳቶች ለኩሰዋል፣ ድንጋዮች ወርውረዋል፣ የሚሊሻ ቡድኖችን በመደገፍ ባንዲራዎች አውለብልበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከኢራቅ ጠቅላይ ሚኒስትር አብደል አዱል ማህዲ እና ከፕሬዚደንት ባርሃም ሳሌህ ጋር ስለ ሁኔታው በስልክ ተነጋግረዋል። በአውስትሬሊያ ደቡብ ምስራቅ ክፍል በ ሰደድ እሳት ምክንያት ዛሬ ሶስት ሰዎች ሳይሞት እንዳልቀረ የሀገሪቱ ባለሥልጣኖች ገልጸዋል። የሰደድ እሳቱ ከፍተኛ ጉዳት በማድረሱ በብዙ ሺህ የሚቆጠሩ ለእረፍት የሄዱ ሰዎች ከሰደዱ እሳት ለማምለጥ ሲሉ ወደ ባህሩ መዋኛ ቦታዎች ለመሸሽ መገደዳቸው ታውቋል። የኒው ዚላንድ የኒው ሳውዝ ዌልስ የገጠር እሳት ኮሚሽነር ሸን ፊት ሶመንስ በተናገሩት መሠረት በሰደድ እሳት በተጎዱት አካባቢዎች ዙሪያ ተጨማሪ አቅርቦቶች ቀርበዋል። ነገር ግን አሁንም ቢሆን ተግዳሮቶች መኖራቸው አልቀረም። በኒው ሳውስ ዌልስ ክፍለ ግዛት ባለው የሰደድ እሳት አደጋ ምክንያት ፖሊሶች ወደ ከተማይቱ ሊሄዱ እንደማይችሉ ኮሚሽነሩ ተናግረዋል። ካለፉት በርካታ ሳምንታት ወዲህ በተከሰተው የሰደድ እሳት ምክንያት ከአራት ሚሊዮን በላይ ሄክታር ቦታዎች ወድመዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። አዳነችን ለዜናዎቹ አመሰግናለሁ። ወደ መጽሔት ክፍለ ጊዜ ከመሸጋገራችን በፊት ለሁለተኛው አጋማሽ ያለንን መሰናዶች በአጭር ባጭሩ ላስተዋውቅ። አንድ ሁለቱን ኢትዮጵያውያን ሴቶች ለፖለቲካ አመራርም ሆነ ስለ ፖለቲካ ያላቸው አመለካከት አሉታዊ ነው አለ አንድ ጥናት። ፖለቲካ የሚለው አስተሳሰብ በራሱ እኛ ሀገር ከመጥፎ ነገር ጋር አሶሴት ተደርጓል እና ከመሪነት ጋር ወይም ተጽዕኖ የሚመጣበት ቦታ ሳይሆን ሰዎች መጥፎ ነገር ኢንተርቴይን የሚያደርጉበት ቦታ እንደሆነ ነው በአብዛኞቹ ሴቶች ላይ ያለው አስተሳሰብ። ወይዘሪት ኤደን ሳህሌ ይባላሉ። ጥናቱን ያቀረበው የቻታም ሀውስ የጥናት አቅራቢ ናቸው። በሁለተኛው አጋማሽ ይቀርባል። ሌላውን ላስተዋውቅ። ይሄ የባከነ ኃይል እርስ በርሱ ተከፋፍሎ ከሚሻፈው በአንድ ላይ ተሰባስቦ አገሩን እንዲያለማ ወገኑን እንዲጠቅም፣ ለእኛም ኃይል እንዲሆን እንጠይቃቸዋለን። የአማራ ክልል ምክትል ርዕሰ መስተዳድር አቶ ዮሀንስ ቧ ያለውን ድምጽ ነው የሰማ ነው። ከሰሞኑ የአማራ ልማት ማህበር በዋሽንግተን ዲሲ እና አካባቢዋ ከሚኖሩ የክልሉ ተወላጆች ጋር ባደረገው የመተዋወቂያ መድረክ ላይ ከተናገሩት የተወሰደ ነው። ይህንንም በሁለተኛው አጋማሽ እናቀርበዋለን። አሁን በቀጥታ ወደ መጽሔት ክፍለ ጊዜ እናመራለን። በቅድሚያ አብይ ርዕስ በገቢዎች ሚኒስቴርና በገንዘብ ሚኒስቴር ትብብር የኤክሳይዝ ታክስ ማሻሻያ አዋጅ ላይ ተጨማሪ ሀሳቦችን ለማሰባሰብና ግልጽነት ለመፍጠር የሚያስችል ውይይት በአዲስ አበባ ተካሂዷል። የኤክሳይስ ታክስ ማሻሻያ ረቂቅ አዋጅ ማህበራዊና ኢኮኖሚያዊ ግቦችን በማሳካት ፍትሐዊ ተጠቃሚነትን ያረጋግጣል ተብሏል። ዝርዝሩን ፀሐይ ዳምጠው ከአዲስ አበባ ዛሬ የኤክሳይዝ ታክስ ማሻሻ አዋጅ ላይ የተደረገ ውይይት በንግግር የከፈቱት የገቢዎች ሚኒስትር ወይዘሮ አዳነች አቤቤ ውይይቱ ግልጽነት የሚያስፈልጋቸው ጉዳዮችን ለማብራራትና ተጨማሪ ግብዓቶችን ለማካተት የተዘጋጀ መሆኑን ተናግረዋል። ሚኒስትሯ የገቢ አሰባሰቡን ለማሻሻልና ለማዘመን መንግስት መጠነ ሰፊ ማሻሻዎችን ሲያደርግ ቆይቷል ብሏል። የገቢ አሰባሰቡ እየተሻሻለ መምጣቱ የንግድ ማህበረሰብ የህግ ተገዥነት ባህሪ እየተለወጠ መምጣቱ ለንግድ ስራ አመቺነት በተደረጉ ማሻሻያዎች የጊዜና የወጪ መቆጠብ የሚታዩ ተስፋ ሰጪ ለውጦችን ማየታችን ሊጠቀሱ ይችላሉ። የኤክሳይስ ታክስ ፖሊሲ ማሻሻያውም መንግስት ከበርካታ ባለድርሻ አካላት ጋራ መጠነ ሰፊ የሆነ የማሻሻያ ሀሳቦችና ጥናት በማድረግ ጠቃሚ ውይይቶች ሲካሄዱበት ቆይተዋል። የኤክሳይዝ ታክስ ፖሊሲ ማሻሻያ ጥናት አላማዎችም በጥቅሉ ገቢ ማሻሻልና ህብረተሰቡን ጎጂ ከሆኑ ምርቶች መጠበቅ ነው። አዲሱ የኤክሳይዝ ታክስ ማሻሻያ ረቂቅ አዋጅ ገቢን በማሻሻል የታለመለትን የኢኮኖሚና ማህበራዊ ለውጦችን በማምጣት ህብረተሰቡን እኩል ተጠቃሚ ያደርጋል ያሉት ወይዘሮ አዳነች የታክስ መሰረትን በማስፋትና ተደራራቢ ታክስን በማስቀረት የውጭ ንግድ ተወዳዳሪነትን በማሳደግ ከፍተኛ አስተዋጽኦ እንዳለው ተናግረዋል። በመሰረታዊ ፍጆታ ላይ የተጣለው ኤክሳይዝ ታክስ በመቀነስ የኤክሳይዝ ታክስ ማሻሻው ህብረተሰቡን ተጠቃሚ ያደርጋል ያሉት ወይዘሮ አዳነች ሰሞኑን በመሰረታዊ ፍጆታ ላይ የተጣለው ኤክሳይዝ ታክስ ለኑሮ ውድነት ህብረተሰቡን ያጋለጣል ተብሎ ስናፈስ የከረመው ወሬ ሐሰት ነው ሲሉም ተናግረዋል። በፓናል ውይይቱ ላይ የንግዱ ማህበረሰብ ተወካዮች፣ መገናኛ ብዙሀንና ባለድርሻ አካላት ተሳትፏል። ከተሳታፊዎችም ከተነሱ ሀሳቦች መካከል እኔ አብዛኛው ርስራችን እኔ አምሳ ዓመት አካባቢ በታክስ ፖሊሲ ታክስ ግና አስተዳደር በተኛ ውቀት አሚብይም አሉ ሰው ነኝ እና በገንዘብ ሚኒስትርም ሆነ በአስተዳደሩ ላይ ጥልቅ የሆነ ጥናቶች እየተደረጉ ናቸው ወይ የሚለው ጥያቄ ያሳስበኛል። ከተሳታፊዎች ለተነሳው ሀሳብና በህብረተሰቡ ውስጥ ብዥታ ፈጥሯል ላሉት መልስ የሰጡት ደግሞ ዶክተር እዮብ ተካልኝ ናቸው፣ የገንዘብ ሚኒስቴር ሚኒስትር ዴኤታ በጣም በጥንቃቄ አጠቃላይ ኢኮኖሚክ ኢምፓክት በመፈተሽ

ግባቶችን ግብርና መሳሪያዎችን በጥሩ ነጻ ማድረጉን ጊዜ ውስጥ ደሌ የገቢዎች ሚኒስቴር መረጃ እንደሚያመለክተው በፍጆታ ምርቶች ላይ የተጣለው ኤክሳይዝ ታክስ ከበፊቱ የቀነሰ መሆኑን ነው። ለአብነትም ሱካር ላይ ስጣል የነበረው 38 በመቶ የነበረው በአሁኑ 20 በመቶ ይሆናል ተብሏል። በተመሳሳይ በቅንጦት እቃዎችና ምርቶች ላይ ደግሞ ከበፊቱ ከፍ ያለ ታክስ ለመጣል ረቂቅ አዋጁ መዘጋጀቱ ተነግሯል። ለአሜሪካ ድምፅ ፀሐይ ዳምጦነኝ ከአዲስ አበባ ፀሐይን እናመሰግናለን። ለአብይ ርዕሱ በአፋርና ሶማሌ መካከል የነበረውን አለመግባባት የሚዳኝ አንድ የሽምግልና መድረክ ዛሬ አዳማ ላይ ተጀምሯል። መድረኩን የሰላም ሚኒስቴር ከኢትዮጵያ የሀገር ሽማግሌዎች መማክርት ጋር ያዘጋጀው ሲሆን በሽምግልናው ላይ የሁሉም ክልሎች ሽማግሌዎች ተወክለውበታል። ሙክታር ጀማል ዝርዝሩን ይዟል። በአፋርና የሶማሌ ኢሳ ጎሳ መካከል ለዓመታት የዘለቀው ግጭት በሽምግልና ተቋይቶ መፍትሄ ያገኝ ዘንድ ነው የኢትዮጵያ የሀገር ሽማግሌዎች መማክርት ጉባኤ ከሰላም ሚኒስቴር ጋር በመሆን ይህንን መድረክ ያዘጋጀው። በመድረኩ ላይ የዘጠኙም ክልል ሽማግሌዎች ተወክለው ሽምግልናውን እያከናወኑ ያለ ሲሆን የሶማሌ ክልል ገራዶችና የአፋር ክልል ሱልጣኖችም ጉዳያቸው እንዲዳኝላቸው በቦታው ተገኝተዋል። ይህንን ጀስቲስ ፎር ኦል ፒኤፍ ኢትዮጵያ አዳማ ላይ ያዘጋጀው መድረክ ለችቢ የቀድሞ አባገዳ በየነ ሰንበቶ ግጭቱ በወንድማማቾች መካከል የተፈጠረ መቋጫም ሊያገኝ የሚችል ነው ብለዋል። በእግዚአብሔር ኃይል የመጣሩ ሰዎች ሁላችን እግዚአብሔርን አመስግነን ይህን ሰላም፣ ፍቅር እንድናደርግ፣ ለልጆቻችን ጥሩ ሀገር እንድናስረገዝ፣ ልጆቻችን የሚማሩ በደንብ እንዲማሩ፣ ሰራተኛው ሰርቶ እንዲገባ ገበሬው አርሶ በሰላም እንዲገባ፣ ነጋዴው በሰላም ነግዶ እንዲገባ፣ አርብቶ አደሩም በጥሩ ሁኔታ ከብቶቹን ወደ ውጭ አውጥተው በሰላም ወደ ቀዬው እንዲያስገባ ሁላችንም በመድረኩ ላይ የክብር እንግዳ ሆነው ተገኝተው መድረኩን የከፈቱት የሰላም ሚኒስትር ደኤታ ወይዘሮ አልማዝ መኮንን ሰላምን አውርዶ ችግሮችን ለመፍታት ሽማግሌዎቹ እንደሚጥሩ ሁላ ችግሮችን ለመፍጠርም የሚጥሩ አሉ ብለዋል። የሁለቱም ማህበረሰብ አባላት ይህንም በመገንዘብ ሰላምን ራሱ እንዲጠብቅም ነው ወይዘሮ አልማዝ ጥሪ ያቀረቡት። ይሄ ነገር ያ ነገር ካልሆነ ምንም የማንለው ሰላማችንን ካሰፈን በኋላ በሰላም ውስጥ ሆነን ብዙ ነገሮች መታት ስለምንችል የመጀመሪያው ጉዳይ በመካከላችን ሰላም የመሰል የመጀመሪያ ጉዳይ አገር ማይታል ስለዚህ፣ ያንን ችግር ያንን ችግር ብለን የምናነሳበት መንገድ በጣም ሰላማዊ በሆነ መንገድ ተወያይተን ሌሎች ነገሮች የሚቀጥሉ መድረኮች ላይ ተወያይተን መፍትሄ የምንሰጥባቸው ከመንግስት ጋር ሆነ መፍትሄ የምንሰጣቸው ሆኖ መገንዘብና መረዳት ያስፈል- አዳማ በተጀመረው የሽምግልና ስነ ስርዓት ላይ የአፋር ክልልን ወክለው የተገኙት ሱልጣን አሊ አንፍሬ ተከታዩም ብለዋል። አፈርና ሶማሌ ወይም አፈርና ሌሳ በሁሉ በኩል ወንድማማቶች ናቸው። ሁላችን በብዛት የምንገኘው በኢትዮጵያ ውስጥ ነው ከዛ yang kami memiliki bahan dan yang kerjasama bertahan betul betul betul betul terang terang hanya beberapa itu melakukan yang terpencil hanya yang terpencil yang lebih የሁለቱ ማህበረሰብ ግጭት የሚዲያ ሽፋን ባለማግኘቱ የማዕከላዊ መንግስት ትኩረት በመነፈጉ ለረጅም ጊዜ መፍትሄ አጥቶ ቆይቷል ብለዋል። የሶማሌው ሽማግሌ ጋራድ ጉልምዬ ጋራድ መሐመድ ይህ በሁለት ወንድማማቾች መካከል የተፈጠረው ግጭት መፍትሄ ሊያገኝ እንደሚገባ፣ ለዚህም ኃላፊነቱን ወስደው እንደሚሰሩም ነው የተናገሩት።

ይህን ችግር ለመፍታት ሽማግሌዎቹ በእያንዳንዱ ጉዳዮች ላይ ሰፊ ውይይት የሚያደርጉ ሲሆን የተለያዩ የቡድን ውይይት ተደርገው በሁለቱ ክልሎች መካከል የሰላም ተግዳሮትና መፍትሄዎች ምን እንደሆኑ ምክክር እንደሚደረግ በነገው ዕለትም የጋራ የአቋም መግለጫ እንደሚነበብም ተገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። ሙክታርን ለዘገባው እናመሰግናለን። ድምፁ ራቅ በማለቱ ይቅርታ እንጠይቃለን። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። የተከበራቸው አድማጮች ወደ ብልጽግና ፓርቲ ላለመግባት የህወሀት ስራ አስፈጻሚና ማዕከላዊ ኮሚቴ ያሳለፈውን ውሳኔ እንደሚደግፉና አዲሱ ውሁድ ፓርቲ ጥቅስ ጸረ ጥቅማችን በመሆኑ እንታገለዋለን በማለት በመቀሌ በተካሄደው ህዝባዊ ጉባኤ የተሳተፉ ባወጡት የአቋም መግለጫ ማስታወቃቸውን ተከትሎ ከብልጽግና ፓርቲ ያገኘነውን ምላሽ አስከትለን ነበር። ይሁን እንጂ ያ ዘገባ እንዳልተሰማ አድማጮቻችን ገልጻችሁልናልና ሙሉውን ቀጥሎ እናቀርበዋለን። ከመግቢያው ጀምረዋለው። የብልጽግና ፓርቲ በመቀሌው ህዝባዊ ኮንፈረንስ ላይ የተሰነዘሩ ውንጀላዎችና ትችቶች መሰረተ ቢስ ናቸው ብሏል። ስም ለማጠልሸት የሚነገሩ ናቸው ሲሉ የፓርቲው የህዝብና የውጭ ግንኙነት ዘርፍ ኃላፊ አቶ አወሉ አብዲ ትናንት ማምሻውን ለአሜሪካ ድምፅ ተናግረዋል። እስክንድር ፍሬው ነው አቶ አወሉን ያነጋገራቸው። በጣም አመሰግናለሁ ስለ ጊዜዎች አቶ አወሉ አብዲ የብልጽግና ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ በሚኒስትር ማዕረግ እንግዲህ በህዋት አዘጋጅነት በሳምንቱ የመጨረሻ ቀናት በመቀሌ ከተማ የተካሄደው ህዝባዊ ውይይት ተሳታፊዎች የአቋም መግለጫ አውጥተዋል። አንድ ሁለት ነጥቦችን ብቻ ለአንሳና አጥር አጠር ያለ ምላሽ ይስጡኝ አቶ አወሉ። ለዛሬ የህጋዊነት ጥያቄ ያነሳሉ። በዚህ የአቋም መግለጫ የብልጽግና ፓርቲን መመሰረትና በገዢ ፓርቲነት መቀጠል በተመለከተ ማለት ነው በህዝብ ድምጽ የተመረጠውን ኃላፊነት የተሰጠው ፓርቲ በማፍረስ አዲስ ህገወጥ ፓርቲ ተመስርቷል፣ ይላል የአቋም መግለጫው። ምላሽ ንገዚ ላይ በመጀመሪያ ሰሞኑን መቀሌና አካባቢ የተካሄደው ህዝባዊ ኮንፈረንስ የራሱን አቋም መያዝ ይችላል። ነገር ግን አቋሙ በራሱ ህጋዊ ነው ወይ አይደለም የሚለው ነገር አጠያያቂ ነው። እሱ ለእነሱ እንተውና ወደዚህ ብንመለስ፣ አሁን የተዋቀረው ውድ ፓርቲ ነው የተዋህደው። ህጋዊ ሰውነት ያላቸው ፓርቲዎች ህጋዊ ሰውነታቸውን አክስሞ በምርጫ ቦርድ የፓርቲዎች መዋድ ህግ መሰረት ራሳቸውን አክስሞ ወደዚህ የመጡበት የአሰራር ስርዓት አለ። ያንን የአሰራር ስርዓቱን ተከትሎ የተካሄደ ውህደት ነው። አንደኛ አዲስ ፓርቲ አይደለም። ውድ ህጋዊ ፓርቲዎች በየብሔራዊ ድርጅታቸው ያላቸውን ህጋዊ ሰውነት አክትሞ ከግንባርነት ወደ አዲስ ውህድ ፓርቲ ለመቀላቀል ያደረጉት ህጋዊ አካሄድ ስርዓት ነው። አካሄዱ አንደኛ መነሻው ሲንከባለል የነበረው ከአስራ አምስት አስራ ሰባት አመት በላይ የቆየ የፓርቲው አባላትና ደጋፊዎች ይጠይቁት የነበረው ጥያቄ ነው። ሁለተኛ አስራ አንደኛ የኢህአዴግ ድርጅታዊ ጉባኤ አዋሳ ላይ ያስቀመጠው ጥናቱ ቶሎ ተካሂዶ ውህደቱ እንዲፋጠንና እንዲፈጠም በሚል ለኢህአዴግ ምክር ቤት የተሰጠው ስልጣን ነው። ሶስተኛ ህጋዊና ህጋዊ ሰውነት ያላቸው ፓርቲዎች በየግል ያላቸውን ህጋዊነትን አክስሞ ወደዚህ ለመምጣት ያለው ህጋዊ መሰረት እንደ ማንሻ ሊሆን ይችላል። እነዚህ እነዚህ መሰረት ተደርጎ ነው ኢህአዴግ ስራ አስፈጻሚ ኮሚቴን ኢህአዴግ ምክር ቤትን ከዚያም ደግሞ በዚህ ደረጃ የሚገኙ የብሔራዊ ድርጅቶች ጉባኤም በትክክል ተቀምጦ በህጉ መሰረት ስራ አስፈጻሚ ኮሚቴን አስቸኳይ ጉባኤ እንዲጠራና ጉባኤ ደግሞ ተገናኝተው ይህን ነገር እንዲወስን አቅጣጫ ተቀምጠው በዚያው ልክ ያለቀ ጉዳይ ነው። ስለ ህጋዊነቱን ምርጫ ቦርድ አንድ በአንድ ዝርዝር መስፈርቶችን አይተው ህጋዊ ነው ብለው ህጋዊነቱን ሰጥቶናል። ህጋዊነቱን የሰጠው ከአዲስ ሳይሆን የነበረውን ወደዚህ ያስተላለፍ ፓርቲዎች እንዴት አድርጎ በተለይ አሁን ማህበራችን ያለውን የፖለቲካ የኢኮኖሚና ማህበራዊ የህዝብ ጥያቄዎችን መመለስ የሚያስችለው የሚችል አደረጃጀት እንደሆነ ነው። ስለዚህ እኔ የህጋዊ ፓርቲ ነው። በህጋዊ መሰረት የተቋቋመ ህጋዊ አካል እውቅና የሰጠውን ፓርቲ ማንም ብድግ ብሎ የስንዛ ህጅ ብሎ ይሄ ህጋዊ ነው አይደለም ማለት የሚያስችለው ሞራልም ህጋዊ መሰረትም እንደሌላቸው ነው። እኔ በዚህ አጋጣሚ የማነሳው ሌላው አቶ አወሉ በዚህ አቋም አን መግለጫ የተነሳው ነጥብ ብልጽግና ህገ መንግስታዊ ፌዴራላዊ ስርአቱን ለማፍረስ ይሰራል የሚል ነው። በመልካ ምድር ላይ የተመሰረተ አህዳዊ የአገዛዝ ስርአት ለመመለስ የመጣ ነው ከማለት ይሄዳሉ ህብረ ብሔራዊ ፌዴራላዊ ስርአት ተጥሶ ሀገር በአምባገነን ሀይል እየተመራች ነው የሚሉ አሉ። እና በዚህ ላይ ያለውት ምላሽ ምንድን ነው? ብልጽግና ፓርቲ መሪዎች እና እሴቶች አሉት። ከእሴቶቹ አንዱ ህብረ ብሔራዊነት ነው። ህብረ ብሔራዊ ዲሞክራሲያዊ ፌዴራላዊ መንግስት ከዚህ በፊት እነሱ ሲሸፍሩት በነበረበት ጊዜ የነበረውን የውሸት ዲሞክራሲ፣ የውሸት ህብረ ብሔራዊነት፣ የብሔር ብሔረሰቦችን ጥያቄ በአግባቡ ያልመለሰ ከዚህም በመነሳት ደግሞ ህዝቡ ከዳር እስከ ዳር ወጣ ገንፍሎ መንገድ የዘጋበት ብዙ የሰው ህይወትን የጠፋበት ሁኔታ የነበረበት ጊዜ ነበር። ያንን የውሸት ዲሞክራሲ የውሸት ህብረ ብሔራዊ ፌዴራሊዝምን ወደ እውነት እናሻግራለን ነው በእውነትና በእውቀት እችን አገር እናሻግራለን ነው ብልጽግና ፓርቲ እያለ ያለው። ስለዚህ አንደኛው ህብረ ብሔራዊነት ነው። ህብረ ብሔራዊነት ማለት በሴቶቹ ተጽፎ ቁጭ ብሏል፣ በፕሮግራሞቻችን ተጽፎ ተቀምጧል። ስለዚህ ማንም የሆነ ኮርነር ላይ ቁጭ ብሎ በሚያቀርበው ሀሳብ ሳይሆን ይሄ ከሌ እንደዚህ ነው፣ ይሄ ከሌ እንደዚህ ነው የተለየ አገሬ ሊያሸግር ሰዎችን የተለየ ወቅቱ የሚፈልጉ ሀሳብ የሌላቸው ሰዎች ቁጭ ብሎ የሚያደርጉት ስም ለማጠልሸት እና የፖለቲካ ፕሮፓጋንዳ የሆነ ነገር ለመሸመት የሚደረግ ጥረት ነው እንጂ ትክክል የተጻፈው በትክክል እየተተገበረ ያለው እውነተኛ ህብረ ብሔራዊ ፌዴራላዊ ዲሞክራሲያዊ መንግስት ለመቋቋም ነው፣ የህዝቦችን የማንነት ጥያቄ በአግባቡ ለመመለስ። ከዚህ በፊት እንደምናውቀው በርካታ ነገሮች ነበሩ። እዚህ ሀገር ላይ ለብሔር ቆም ያለው የብሔር ጉዳይ ምላሽ ሰጥቻለሁ ስለን ነበር። ነገር ግን አሁን ኢትዮጵያ ውስጥ የምታየው የማንነት ጉዳይ የክልሎች ጉዳይ በጣም ጫፍ የረገጠበት በፊትም ኢህአዲግን ሲያስተዳድር በነበረበት ጊዜ ግጭቶች መፈናቀሉ ሌሎች በርካታ ችግሮች የነበሩበት ሁኔታ ይሄንን፣ በትክክል እንመልሳለን እውነተኛ ፌዴራሊዝም እዚህ ሀገር ላይ መሬት እንዲደርስ እናደርጋለን ነው ጥያቄ። ሁለተኛ ብዛሀ ቋንቋ ነው። ለምሳሌ ህብረ ብሔራዊ ፌዴራሊዝም ማለት አሁን እነሱ እንደምሉት ይጨፍላቅነት ምናምን ብሎ አይነት ነገር ሳይሆን ሁሉንም ባካተተ መልኩ ሁሉም ባህሉን፣ ቋንቋውን፣ ወጉን፣ ማንነቱን፣ እምነቱን ይዞ በዛው ልክ በሀገር ግንባታው የራሱን ድርሻ ሊያበረክት የሚችልበት ሁኔታ እንጂ ሌላውን ሌላ ውሳኔን ተቀብሎ የውሳኔ ፈጻሚ የሚሆንበት ስርዓት ልጣን ይሄ የህዝብ ጥያቄ ነው። የህዝቦች የብሔር ብሔረሰቦች ጥያቄ ነው። ይህን ጥያቄ በአግባቡ እንመልስ ነው። ሁለተኛ በመልክአ ምድር ላይ የተመሰረተ እንደዚህ አይነት ጽሁፍም የለንም እንደዛ አይነት ፕሮግራምም የለንም ፓርቲው ትክክለኛ እውነተኛ የህዝቦችን ዳዊ ዴሞክራሲያዊ መንግስት እንመሰርታለን። ይህንን ከመሬት እናደርሳለን ነው። ስለዚህ አሁን ሀገሪቷን እየመራ ያለው አምባገነኖች የሚባለው ነገር እሱ ቀልድ ነው። ይሄ በህዝብ የተመረጠ በህዝብ ድጋፍ ያለው ለውጡንም እየመራ በህዝብ ይሁንታ ወደዚህ የደረሰ መንግስት ነው። ሁለተኛ መሰረቱም ከህጋዊ በሆኑ ያሰራል። ከህጋዊ የፖለቲካ ድርጅት ወደ ህጋዊ ፖለቲካ ድርጅት እየተሸጋገረ ድርጅት ነው እንጂ ምናልባት በሌላ ቋንቋ ለመናገር ስለሚከብደኝ ነው እንጂ እነዚያ የሚያስብሎ የሚያደርገው ነገር የለም። ይሄ ውሸት ነው። አቶ ወሉ ሰሞኑን ባድረግ ነው ቃለ ምልልስ ህዋት አሁንም ብልጽግና ፓርቲን ለመቀላቀል እንደሚወስን እምነታችሁን ተስፋችሁን ይገልጣል ይገልጣው ነበር። አሁንስ ከእንደዚህ አይነት አቋም መግለጫዎች በኋላ ይሄ ኮንፍረንስ እየተካሄደው ያለው ኮንፍረንስ ከህዝብ እነሱ እንደሚሉት ህዝቡን የራሳቸውን የሚፈልጉት ስብስብ ይሁን ማን እንደሆነ በትክክል አናውቀውም። እርግጠኛንም የትግራይ ህዝብ እንደዚህ አይነት ውሳኔና ሀሳብ ይሰጣል የሚል ግምትም የለንም። አጠቃላይ ስለ ውህደቱና በቀረበው ማኒፌስቶ ላይ ህዝቡን አወያይቶ ህዝቡ የራሱንም ሀሳብ እንዲያክልበት የሚደረግ ስብሰባ ነው ይሄ ስብሰባ። ስለዚህ ይሄ ኮንፍረንስ በራሱ ሀሳብ በተለያዩ ህብረተሰብ ክፍሎች ሀሳብ የሚወስዱበት ነው እንጂ የመጨረሻ ውሳኔ የሚሰጡበት የመጨረሻ የድርጅቱ አቋም ነው ብለን አሁንም የምንወስድበት ደረጃ ላይ አልደረስንም። የድርጅቱ አቋም የመጨረሻው የማዕከላዊ ኮሚቴና የድርጅቱ ጉባኤ እና ከዛ በኋላ ደግሞ ድርጅቱ ኦፊሻል በሆነ መልኩ ይሄ የድርጅት አቋም ነው ብሎ የመጨረሻ አቋሙን ሲገልጽልን ያ ነው አቋማቸው የምንለው። ስለዚህ በእኛ ግምት አሁንም የመጨረሻ ይጋቢ ውሳኔ ድርጅቱ ጉባኤ ተካሂዶ የሚወሰን ስለሆነ እዛ ጋር ያለን ተስፋ እስካሁንም ያልተመዋጠጠ መሆኑን ለማንሳት ፈልጋለሁ። ከደምስል ባደረግነው ቃለ መለስ አንስቼ የነበረውን ጥያቄ ለአንሳር ያበቃለ አቶ አወሉኝ ህወሀት ብልጽግና ፓርቲን ባለመቀላቀል አቋሙ ቢቀጥል አሁን በሚኒስትርነትና በሌሎችም መንግስታዊ ኃላፊነቶች እያገለገለ ያሉ የህዋት አባላት በያዙት ኃላፊነት ትቀጥላለህ፣ በያዙት ቦታ እሱም፣ ባለፈው ማስ ሰጥቻለሁ። ምንም ከዚያ ወደዚህ ሌላ አቅጣጫ የተቀመጠ ነገር የለም። ወቅቱ ስደርስ እሱን ሙሉ ዝርዝር ምን ሊሆን እንደሚችል በዚህ የመንግስት የስልጣን ዞሮ ዞሮ እነሱ ወደዚህ ላለመቀላቀል ወሰኑት እንጂ ህጋዊነታቸው ብሔራዊ ክልሉን ወክሎ ክልሉን የማስተዳደር መካቸው በምንም መልኩ አይነሳም፣ እሱ አይነካም። ተመርጠው ይጋዛሉ እዚህ እንትን እስካላሉ ድረስ ደግሞ በፓርቲ ፕሮግራም ላይ ላይሳተፉ ይችላሉ። ነገር ግን ሌሎች የመንግስታዊ ጉዳዮች፣ የድርጅት ጉዳዮች ምን ይሆናሉ? እሱ በወቅቱ መጨረሻ ላይ ሊሆን የሚችለው ነገር እንደ ድርጅት፣ እንደ ብልጽግና ፓርቲ ቁጭ ተብሎ ውሳኔ ከተሰጠበት በኋላ ሙሉ መረጃውን መልሳ የሚሰጣቸው ይሆናል። አቶ አወሉ አብዲ የብልጽግና ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ፣ በሚኒስትር ማድረግ በጣም አመሰግናለሁ። ስለ ጊዜ በአሜሪካ ድምፅ ሬዲዮ አድማጮች ነው። በጣም እናመሰግናለን። እስክንድር ፍሬውን ለዘገባው እናመሰግናለን። የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። የድሬዳዋ ከተማ ሙስሊም ማህበረሰብ በአማራ ክልል ሞጣ ከተማ ላይ የተፈጸመውን የመስጅድ ቃጠሎ በማውገዝ ሰላማዊ ሰልፍ ወጥተዋል። በከተማዋ ባለፈው አርብ ተጠርቶ የነበረው ሰልፍ የቁልቢ ገብርኤል ዓመታዊ ንግስ ከተከበረ በኋላ እንዲካሄድ በመወሰኑ ነው ትናንት ሰልፉ የተካሄደው። ሰልፉ ያለምንም ችግር በሰላም መጠናቀቁም ተገልጿል። ዝርዝሩን አዲስ ቸኮል ከድሬዳዋ በሺዎች የሚቆጠሩ የድሬዳዋ ህዝበ ሙስሊም ልዩ ልዩ መፈክሮችን በማሰማት ነበር ወደ ኢድ ሰላት ሜዳ የተሰባሰበው። በስፍራው የተገኙ የሃይማኖት አባቶችና የፖለቲካ አመራሮች ለተቃውሞ ሰልፈኞች ንግግር አድርገዋል። የድሬዳዋ አስተዳደር ከንቲባ አህመድ መሐመድ ቡህ በሞጣ ከተማ የተፈጸመውን የመስጅድ ቃጠሎ አውግዘው፣ ህዝበ ሙስሊሙ ግን ምላሹ የክርስቲያኖችን ደህንነት መጠበቅ መሆን አለበት ብለዋል። ይህ አጸያፊ ድርጊት ያደረጉት ሰዎች የአማራ ህዝብም የክርስትናን ሃይማኖትም አይወክሉም። ስለዚህ እነዚህ ወንጀለኞች ለሕግ መቅረብ አለባቸው። የእስልምና ሃይማኖት ሰላምን ነው የሚያስተምረው፣ ትዕግስትን ነው የሚያስተምረው እና ይሄ ሀገራችን ላይ የተከሰተ ያለው ችግሮች በጥቂት ሰዎች አንዳንድ ጊዜ ብሔር በማጋጨት አልሳካ ሲላቸው ደግሞ ሃይማኖት ለሃይማኖት ለሃይማኖት ማጋጨት፣ ከእንደዚህ አይነት ሰዎች ጥንቃቄ ማድረግ ያስፈልጋል። ወንጀለኞች ደግሞ ለሕግ መቅረብ አለባቸው። የህግ የበላይነት መከበር አለበት። በሰላም እንደመጣ ነው፣ በሰላም ወደ ቤታችን መግባት አለብን። አንድ ሙስሊም እስከ አርባ ቤቶች ጎረቤት ጎረቤቶቹን መጠበቅ አለበት። አርባ ቤት ኃላፊነት አለበት። ስለዚህ እነዛው ነው ሙስሊም ማድረግ ያለበት ማለት ነው። ታዋቂው ሃይማኖት አባት ሼክ አሚን ኢብሮ በበኩላቸው የአማራ ክልል መንግስት የሞጣ ሙስሊሞችን እንዲክስና ደህንነታቸውንም እንዲጠብቅ ጠይቀው፣ የተለያዩ መልኮች አላቸው ግጭቶች የፖለቲካ ኪሳራ የደረሰባቸው ኃይሎች እያስነሱ ነው ሲሉ ወቅሰዋል። ኡመት አል እስላም የሮን አመኸይ ሰጅሩ ኡመኒ የሮ ተካ ሲያሰን አሁን ያለንበት ጊዜ የፖለቲካ ክስረት የደረሰባቸው አካላት አንድ ጊዜ በብሔር ሽፋን ህዝቡን ያጣሉ፣ በሌላ ጊዜ ደግሞ በሌሎች ሰበቦች ዜጎችን እርስ በርስ እንዲጋጩ ያደረጉት ጥረት አልተሳካም። አሁን ደግሞ ስስ የሆነውን የእምነት ጉዳይ በመምዘዝ ያነገቡትን የሳት ኳስ ወደ እኛ ወሩ ረውታል። እባካችሁ ይህችን የክፋት ኳስ ይዛችሁ አስቀሯት ክፋትን ያነገቡ ሰዎች የፈጠሯት ናትና፣ እስልምና የሰላም የፍቅርና የአንድነት ሃይማኖት መሆኑና ሕዝበ ሙስሊምም ሌሎችን አቅፎ የሚኖር ሕዝብ መሆኑን ልብ ልባል ይገባል። ከሳምንት በፊት በመውጣ ከተማ ተፈጽሞ የነበረውን የመስጅድ ቃጠሎ በመቃወም ባለፈው አርብ በበርካታ ያገሪቱ ከተሞች የተቃውሞ ሰልፍ የተወጣ ሲሆን በዚህ ዕለት ሰልፍ ሊያካሄዱ የነበረው የድሬዳዋ ነዋሪዎች የቁልቢ ገብርኤል አመታዊ ንግስ ከተከበረ በኋላ የተቃውሞ ሰልፍ ለማካሄድ በመወሰናቸው ነበር። ሰልፉ ትላንትና ሰኞ ሊካሄድ የቻለው ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ተጠናቀዋል። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በአጭር ሞገድ በ19 በ25 ና በ31 ሜትር ባንድ በናይልሳት እንዲሁም 94.3 አሀዱ ሬዲዮ ላይ የሚተላለፈውን የማክሰኞ ምሽት ፕሮግራም ነው። ዛሬ የአውሮፓውያን አዲስ ዓመት ሀያ ሀያ ዋዜማ ነው። ዓመቱን ለመቀበል እየተሰናዳችሁ ላላችሁ አድማጮቻችን በድጋሚ መልካም አዲስ ዓመት ሀፒ ኒው ይር እንላለን። ይችን ዜማ አድምጠን ወደ ቀጣዮቹ ዝግጅቶቻችን እንሻገራለን። Gonna have a ball, and that ain't all. Gonna chase the blues away. I'll be bringing in a brand new year, bringing in a brand new year. Gonna have a dance, take a chance of romance while bringing in a brand new year. Gonna be a big parade. Got my resolutions made. Dear, won't you meet me here while bringing in a brand new year? Gonna ride a bubble way up above the stars, and while I twirl, a bubble world gonna take a trip to Mars. I'll be bringing in a brand new year. Bringing in a brand new year Listen dear want not you meet me here While bringing in a brand new year Sailing down a rainbow I'll flight ቻርሊ ብራውን ነው ብሪንግን ብራን ኒው ዬር እያለ ያዘ የመልን። የተከበራቸው አድማጮች ዝግጅታችን ይቀጥላል። ለሁለተኛው አጋማሽ ወደ አሰናዳ ነው የመጀመሪያው ዝግጅት ስናልፍ የኢትዮጵያውያን ሴቶች ለፖለቲካ አመራርም ሆነ ስለ ፖለቲካ ያላቸው አመለካከት አሉታዊ ነው ሲል አንድ ጥናት ጠቆመ። የሴቶችን ፖለቲካዊ ተሳትፎና በሚቀጥለው ሀገር አቀፍ ምርጫ የሚያሳድሩትን ተጽዕኖ ከፍ ለማድረግ እንደሚሰሩም አንድ የሴቶች ማህበራት ቅንጅት መሪ ተናግረዋል። መለስካቸው አማሀ ዝርዝሩን ይዟል። ዛሬ ግማሽ ቀን በወሰደ ሴቶችን ፖለቲካዊ ተሳትፎ የተመለከተ አውደ ጥናት ላይ የውይይት መነሻ ሀሳብ ያቀረቡት ወይዘሪት ኤደን ሳሌ ባለፈው ዓመት ለንደን ከተማ በሚገኝ ቻተም ሀውስ በተሰኘ የምርምር ተቋም አማካኝነት የተደረገ ጥናት እንዳመለከተው ከሆነ ኢትዮጵያውያን ሴቶች ስለ ፖለቲካም ሆነ ፖለቲካዊ የአመራር ስፍራ ይዞ መሪ ስለመሆን ያላቸው አመለካከት አሉታዊ እንደሆነ ማመላከቱን ገልጸዋል። ኤደን ሳሃሊ እንዳብራሩት ጥናቱ አንድ ሺህ በሚሆኑ ሴቶች ላይ የተሠራ ነው። በቀረበላቸው መጠየቅ ውስጥ ስለ ፖለቲካ ተሳትፎ፣ የፆታ እኩልነትና የሥነ ፆታ ጉዳዮች፣ የአድሎ እና የመሳሰሉ ጥያቄዎች እንደተነሱም አስታውሰዋል። ሴቶችን ፖለቲካ ላይ የማናያቸው ምክንያት ምንድን ነው ለሚሉና ለተመሳሳይ ጥያቄዎች አብዛኞቹ የመለሱትንም ያስታውሳሉ። አብዛኞቹ አልፈልግም ነው። ምክንያቱም ለምንድን ነው የማይፈልጉበት ምክንያት? የወንዶች ስራ ነው ኦር ደግሞ እሱ ላይ መሳተፍ አልፈልግም። ይሄ ፖለቲካ የሚለው አስተሳሰብ በራሱ እኛ ሀገር ከመጥፎ ነገር ጋር አሶሴት ተደርጓል ና ከመሪነት ጋር ወይም ተጽዕኖ የሚመጣበት ቦታ ሳይሆን ሰዎች መጥፎ ነገር ኢንተርቴን የሚያደርጉበት ቦታ እንደሆነ ነው በአብዛኞቹ ሴቶች ላይ ያለው አስተሳሰብ ና ስለዚህ ሴቶች ኢንጂነር መሆን ወይ ዶክተር ወይም ወይ ሎየር መሆንን አስፓየር ያደርጋሉ እንጂ ፖለቲካል መንበር ሆኜ ስልጣን ኖሮኝ ይሄን ፖሊሲ አስፈጽማለሁ ይሄንን አመጣለሁ ለሀገር ይሄ አረጋለሁ የሚለውን ነገር ብዙ አያስቡትም። የአውደ ጥናት ዋና ግብ የሴቶችን ፖለቲካዊ ተሳትፎ ለማሳደግ እና በዚህ ረገድ ያለውን እውቀት ከፍ ለማድረግ እንደሆነም በመርሃ ግብሩ ላይ የተጠቀሰ ሲሆን ይህንን ለማሳካት የብዙሀን መገናኛ ተቋማት ትልቅ ሚና እንዳላቸው ተመልክተዋል። በአውደ ጥናቱ ተሳታፊዎች በኩልም መገናኛ ብዙሀን እስከዛሬ ያደረጉት አስተዋጽኦ መልካም ቢሆንም ብዙ ስራ እንደሚቀርም ተገልጿል። ሴቶች ከጠቅላላ ህዝቡ ከግማሽ በላይ መሆናቸውና በህብረተሰቡ ውስጥም ያላቸውን ቁልፍ ሚና ኃይላቸው በማድረግ በፓርቲዎች ላይ ተጽዕኖ እንዴት ማሳደር እንደሚችሉ የኢትዮ የኢትዮጵያ ሴቶች ማህበራት ቅንጅት ዋና ዲሬክተር ወይዘሮ ሳባ ገብረመድህን አስረድተዋል። እኛ እንደ ድርጅቶች ብቻ ሳይሆን ህብረተሰብ ማስገደድ አለበት፣ ሴቶች ማስገደድ አለባቸው። እነዚህ ብዙ ቁጥር ያላቸው ሴቶች አክቹዋሊ በባሉት ምርጫዎች እኮ ሴቶች በመራጭነት አይ ቲንክ እኩል የተሳተፉ ይመጡ ይመስለኛል። ከእኩልም በላይ ብዙዎቹ መራጮች ሴቶች ናቸው። ሲመርጡ ግን የታለ ምን ያህል ሴቶችን አሳትፈሃል ብለው ጠይቀው አይደለም። ለቀረበላቸው ፓርቲ ነው ሲመርጡ የነበረው አክቹዋሊ ግለሰቦችን ሳይሆን ፓርቲዎችን ስለሆነ የምንመርጠው። ስለዚህ አንደኛ በእኛ በኩል ያንን እንደ አድቮኬት የምናደርገው አሁን ሰፖርት ነው የምናደርጋቸው ለፖለቲካ ፓርቲዎች መጨረሻ ላይ ግን ዲማንድ ነው የምናደርገው። አሁን እገዛ ጊዜ ነው ምክንያቱም በኋላ ላይ ጃጅ ከምናደርግ አሁን ብናግዛቸው ና አብረናቸው ብንሰራ ዋናው ነገርኛ ውጤት ስለሆነ የምንፈልገው ሴቶችን እንዲያሳትፉ ነው እንጂ በኋላ ላይ አላሳተፍክም ብለን ራስራሳቸውን ለመቀጥቀጥ አይደለም። ስለዚህ የአሁኑ ሮላችን ሞር ሰፖርቲቭ ሮል ነው። ይህ የመጀመሪያ እርምጃ ነው ያሉት እርምጃው ወዴት ሊሄድ እንደሚችልም ወይዘሮ ሳባ ያስረዳሉ በኋላ ላይ ግን የሁሉ ግፊት አድርገን የሁሉ ጠይቀን የማያሳትፉ ከሆነ ግን እኛም ዲማንድ ወደ ማድረግ ነው የምንሄደው። ወይም ደግሞ አገንስቴም እናስገድዳለን። ምክንያቱም የውዴታ ግዴታ ማለት ይህንን ባታደርጉ ቦታ አታገኙም ወደ ማለት መሄድ አለብን። ያን ለማድረግ ግን ሞቢላይዝ ማድረግ አለብን ህብረተሰቡን። የጥቂት ማህበራት ጥያቄ ሳይሆን መሆን ያለበት የህብረተሰብ ፕሬር ነው መሆን ያለበት። ፕሬር መምጣት ያለበት ከድርጅቶች ብቻ ሳይሆን ከህብረተሰብ፣ ከሴቶቹ፣ ከመራጩ መሆን አለበት ብለን ስለምናስብ በሚዲያም በኩል በራሳችንም በኩል ማህበራትሳቻችን አሁን አባላቶች አሏቸው። በአባላቶቻቸው በኩል ይህንን በጣም የምናስተምረው ነገር ሴቶች ይህንን ዲማንድ ማድረግ አለባቸው፣ ሴቶች መግባታቸውን ማየት አለባቸው እያለን እናስተምራለን። ከዚህ በላይ ስራ ይጠይቃል። ጊዜው በጣም አጭር ነው። ስቴፕ ባይ ስቴፕ እንድንሄድበት ነው የፈለግ ነው። በመጨረሻም የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ ሴቶች በሚቀጥለው አገር አቀፍ ምርጫ እንደ ተወዳዳሪ ወይንም በዕጩነት በብዙ ቁጥር ለመቅረብ ጠንክሮ መሥራቱ በጣም መልካም መሆኑን አስታውሰው በምርጫ አስፈጻሚነትም ለመሳተፍ ሴቶች ትኩረት ሰጥተው ሊሰሩ እንደሚገባ አሳስበዋል። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አመሀንና እንግዶቹን እናመሰግናለን። አሁን ደግሞ ንግድ ንግድና ህብረተሰብ። ከ28 ዓመታት በፊት የተቋቋመው የአማራ ልማት ማህበር በክልሉ ውስጥ የሚከናወኑ በተለይም ምጣኔ ሀብታዊና ማህበራዊ እንቅስቃሴዎችን ደጋፊ በሆኑ መርሃ ግብሮቹ ይታወቃል። ከለጋሾችና በጎ ፈቃደኞች በሚሰበሰብ ገንዘብ ስራዎቹን የሚያከናውነው ማህበሩ በቅርቡ አዲስ ዋና ስራ አስፈጻሚ መርጧል። ወደ ህዝብ ድርጅነት ድርጅትነት እንዲቀየርም ተወስኗል። ማህበሩ ከሰሞኑ በዚህ በዋሽንግተን ዲሲ ባዘጋጀው የመተዋወቂያና የገቢ ማሰባሰቢያ ዝግጅት ላይ በውጭ የሚኖሩ የክልሉ ተወላጆችና ወዳጆች የመጪ ዘመን ተግባራቱን እንደየ አቅማቸው እንዲደግፉ ጥሪ አቅርቧል። ሀብታሙ ስዩም ዝርዝሩን ይዟል። ግንቦት ያ ቀን 1984 የተቋቋመው የአማራ ልማት ማኅበር በክልል ውስጥ በሚጠቀሱ የልማት እንቅስቃሴዎች ውስጥ ስሙ ተደጋግሞ ይወሳል። በተለይ ደግሞ ትምህርት ቤቶችና የጤና ኬላዎችን በመሰሉ ግንባታዎች ረገድ። ያም ቢሆንም ቅሉ ክልሉ አሁንም ሩቅ መንገድ ይቀረዋል። በክልሉ ከ85 ፐርሰንት በላይ ትምህርት ቤቶች ከስታንዳርድ በታች ናቸው። እነዚህ ትምህርት ቤቶች እየፈራረሱ ናቸው፣ ወይም ደግሞ ዳሴ የሚማሩበት ትምህርት ቤት አለ፣ ወይም ወንበር የላቸውም። ብርጋዴር ጀኔራል መላኩ ሸፈራው ናቸው። እስከ ባለፈው እሁድ ድረስ በዋሽንግተንና አካባቢዋ የአልማ አስተባባሪ ሆነው ሲሰሩ ሰንብተዋል። ህብረተሰቡ በሀገር ውስጥ የሚያደርገውን ድጋፍ ከአልማ ጋር በመተባበር በመንግስት አቅም ብቻ የማይሸፈን ስለሆኑ ዲያስፖራውም የራሱን አስተዋጽኦ እንዲያደርግ ለማድረግ ባሳለፍ ነው እሁድ ታህሳስ 192012 ዓ ም በዋሽንግተን ዲሲ የተካሄደው የመተዋወቂያ የአንድነት መፍጠሪያና የሀብት መሰብሰቢያ መድረክ ጄኔራሉ ያነሷቸው ሀሳቦች በተለያዩ ቅርጽና ቀለሞች የተደጋገሙበት ነበር ማለት ይቻላል። የዓለም ዋና ስራ አስፈጻሚ መላኩ ፋንታ ከሰሞኑ ወደ አሜሪካ ምድር ምን እግር እንደጣላቸው ከሚያወሱበት እንጀምር። የመጣንበትም ዓላማ አንደኛ፣ አጠቃላይ በክልሉ ማህበራዊ ኢኮኖሚያዊና ፖለቲካዊ ሁኔታ ላይ መረጃዎችንም ሰጥተን ተዋይተን የመፍትሄ ሀሳቦችን ለማቅረብ ነው። ሁለተኛ በኢንቨስትመንት ዙሪያ ያሉትን ፖቴንሻሎች ለማሳየት እና የምትሳተፉበትን መንገድ ለማሳየት ነው። ሶስተኛ፣ በአማራ አቀፍ ልማት ማህበር በመሰባሰብ የሞራል ግዴታችሁ በተለይ ደግሞ በትምህርት ሴክተሩ ያለውን ችግር ለመቅረብ የበኩላችሁን አስተዋጽኦ እንድታደርጉ እና በመጨረሻም በአማራ ባንክ ምስረታ ላይ አንዳንድ ሀሳቦች አንስተን በዚህ ላይ ተሳትፎ እንድታደርጉ በተለያዩ ስቴቶች ስንወያይ ቆይተናል። በእለቱ በክብር እንግድነት የተገኙት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ አልማን የመሰሉ ተቋማትን በተቻለ መጠን መደገፍ ያለውን እርባና ባወሱበት ንግግራቸው የለጋሾችና በጎ አድራጊዎችን ኃይል ለማሳየት የአሜሪካውያኑን ልምድ አካፍለዋል። በአሜሪካን ሀገር ስላለው የዜጎች የበጎ አድራጎት ተሳትፎ በ2018 ያለውን ለማየት ሞክሬ ነበርና 427.7 ቢሊዮን ዶላር በበጎ አድራጎት ድጋፍ በአንድ ዓመት በአሜሪካ ውስጥ ተለግሰዋል። የኢትዮጵያ የአራት ዓመት አጠቃላይ ገቢ ጂዲፒ በላይ ማለት ነው። ስለዚህ እንደ አሜሪካ ባሉ የበለጸጉ አህጉራት እንኳን የማህበራዊ ልማት ስራዎችን የሚያካሄዱ ተቋማት በማህበረሰቡ ውስጥ ያላቸው ጠቀሜታ ስናይ፣ እንደ ኢትዮጵያ ባሉ ታዳጊ ሀገራት ደግሞ እነዚህ የማህበራዊ ልማት ተቋማት የሚኖራቸው ከፍተኛ ሚና ለመረዳት አያዳግትም። የአማራ ልማት ማህበር በተለያዩ የአሜሪካ ግዛቶች ቅርንጫፎችን ለማደራጀት በሚያደርገው ጥረት የኢትዮጵያ ኤምባሲ ድጋፍ እንዳልተለየው ያነሱልን የኤምባሲው የዲያስፖራ ዘርፍ አስተባባሪ አቶ ደመቀ ዘመነ ኢትዮጵያውያንን ለመርዳት ታስበው ለሚቋቋሙ ተቋማት ሁሉ መሰል ድጋፎች እንደሚደረጉ አውስተዋል። በተለይ ከዚህ በፊት የኦሮሞ ልማት ማህበር የልማት ማህበሩ ዋና ስራ አስፈጻሚ መጥተው በርካታ ቻፕተሮችና አደራጅቶ ተመልሰዋል። የእኛም አሁን ወደ ሰባት ቻፕተር ነው የተቋቋሙት የተመሰረቱትና ለስራ ሀገራችን እጅግ በጣም አጋዥ ነው የሚሆነው። ከዚህ በተጨማሪ በተለይ ከለውጥ ወዲህ በርካታ የሙያ ማህበራት እንደ ኢትዮ አሜሪካን ፋርማሲውቲካል አሶሲዬሽን፣ ኢትዮ አሜሪካን ዶክተርስ ግሩፕ የመሳሰሉ፣ ያንግ ኢትዮጵያን ፕሮፌሽናልስ፣ ታስፋ ቲቸ ኤንድ ሰር ፎር አፍሪካ የመሳሰሉ፣ እነ ቪዥን ኢትዮጵያ በጣም ብዙ ኢኒሺየቲቮች እየመጡ ናቸው ያሉ ተነሳሽነቶች ና ይሄን ለስራችን እጅግ በጣም የሚያግዝ በእውቀታቸው በክህሎታቸው ምን እንስራ ምን እናግዝ በሚል ሀሳብ እያመነጩ ጭምር ኢትዮጵያ የሚበጃት ይሄን ነው። ስለዚህ የእኛ ሌላ መንገድ በዚህ መንገድ መሆን መቻል አለበት። ከእድገትና ሰላም ይልቅ አንደኛው ህዝብ በአንደኛው ላይ እንዲነሳ ኢትዮጵያም እንድትተረማመስ ደንቀራ ናቸው ያሏቸውን በስም ያልጠቀሰዋቸውን አካላት የወቀሱት የክልሉ ምክትል ርዕሰ መስተዳደር አቶ ዮሐንስ ቦያለው በበኩላቸው በሀገራችን ልማት ላይ ትልቅ ተሳትፎ ልታበረክ ብችሉ በርካታ ወገኖቻችን እዚህ እንዳላችሁ የባከነ ኃይል እንዳለ አይተን፣ ይሄ የባከነ ኃይል እርስ በርሱ ተከፋፍሎ ከሚሻፈው በአንድ ላይ ተሰባስቦ አገሩ እንዲያለማ ወገኑን እንዲጠቅም ለእኛም ሀይል እንዲሆን እንጠይቃቸዋለን። ይሄን ለማድረግ ደግሞ አቅሙም ችሎታው ማለት መናበብ የተሳነን ይመስላል። መናበብ ሲሳነን አገራችን ማገዝ ብቻ ሳይሆን ራሳችንን መለየት ከባድ ነው። ስለዚህ እንናበብ በሂደታችን ያየነው ነገር ቢኖር የመናበብ አንድ የመሆን በአንድ አላማ የመሰለ ፍላጎቱ ከፍተኛ ሆኖ ነው ያገኘው ይህን ነገር ማጠናከር እና ወደ ትክክለኛው ቀልባችን መመለስ እጅግ ያስፈልጋል የሚል ሀሳብ እና አስተያየት ነው ያለው። በዚህ ዝግጅት ላይ በዋሽንግተን ዲሲ እና አካባቢዋ የአልማ ቅርንጫፍን ለሁለት ዓመታት የሚያገለግሉ አመራሮች ተመርጠዋል። የገቢ ማሰባሰቢያ ዝግጅቶችም ተከናውነዋል። የአማራ ልማት ማህበር ከጥቅምት 1 2012 ዓ ም ጀምሮ የህዝብ ተቋም እንዲሆን መወሰኑ ይታወሳል። ሀብታሙ ስዩምን ለዝግጅቱ እናመሰግናለን። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። የተከበራቸው አድማጮች፣ ወደ ቀጣዩ ቅንብር ስናልፍ የኢትዮጵያን የብሔራዊ ደህንነት ስትራቴጂ ለመቅረጽ የሚያስችሉ ስራዎች እየተከናወኑ መሆናቸው ተገልጿል። የብሔራዊ ደህንነት ፖሊሲ ቀረጻ ሂደት አሳታፊ እንዲሆንም ተጠይቋል። ህዝብ የተስማማበትና የሀገርን ጥቅሞች በመገንዘብ ላይ የተመሰረተ የደህንነት ፖሊሲ ለሰላምና መረጋጋት የተመቻቸ ሁኔታ ይፈጥራል ተብሏል። ባለፈው ሳምንት ውስጥ ተካሂዶ በነበረ ጉባኤ ላይ የተገኘው መለስካቸው አመሃ ዝርዝሩን ይዟል። የስትራቴጂያዊ ጥናት ተቋም በተሰኘ የመንግስት አካል አዘጋጅነት በተካሄደ ግማሽ ቀን ጉባኤ በኢትዮጵያ ላለፉት ሁለት ዓመታት ያህል እየተካሄደ ከሚገኘው ፖለቲካዊ ለውጥ አኳያ በደህንነት ተቋማት ውስጥም እየተከናወኑ ናቸው የተባሉ ተግባራት ተገልጸዋል። በተለይም በሚኒስትር ዴታ ማዕረግ የጠቅላይ ሚኒስትር የብሔራዊ ደህንነት አማካሪ አቶ ተስፋሁን ጎበዛይ ቀደም ሲል በደህንነት ዘርፉ የነበሩ ችግሮችን አስታውሰው አሁን እየተከናወኑ ናቸው ያሏቸውን በአጭሩ አመልክተዋል። የብሔራዊ ደህንነት ምክር ቤት የሚባል አለ። ምክር ቤቱ የተለያዩ አባላት፣ አንዳንዶቹ ቋሚ አባላት አሉት። ስድስት ሰባት የሚሆኑ ሲኒየር የመንግስት ኃላፊዎች ቋሚ አባላት ናቸው። የተወሰኑት ደግሞ እንደየጉዳዩ ቅርበት እየቀረቡ ውይይት ይደረጋል ማለት ነው። ስለዚህ አጠቃላይ ስትራቴጂዎች ለመቅረጽ እና የመሳሰሉ ስራዎችን ለመስራት በዚህ ደረጃ የተሰራ ነው። በአጠቃላይም ደግሞ የብሔራዊ ደህንነት አደጋ ወይም አለመረጋጋት ጊዜ እንዴት ነው መመራት ያለበት፣ ምንድን ነው መደረግ ያለበት፣ ማን ምን ማለት አለበት፣ ማን ምን አይነት ኃላፊነት መውሰድ አለበት፣ የሆነ ችግር ሲከሰት ምንድን ነው መደረግ ያለበት የሚለውን ከትንሽ ችግሮች ጀምሮ እስከ ከፍተኛ የቢነት ስጋት ችግሮች ድረስ ሲከሰቱ ምን አይነት መፍትሄ መሰጠት አለበት፣ ምን አይነት አሰራር መከተል አለብን የሚለውን የሚቀርጽ ማዕቀፍ እየተዘጋጀ ነው። በተለይም በመከላከያ ሰራዊት በኩል በአያሌ ዘርፎች እየተሰሩ መሆናቸውን የገለጹት ሚኒስትር ዴታው የሲቪል ቁጥጥሩን ከፍ ለማድረግ እየተከናወነ ነው ያሉትን እንደ ማሳያ አንስተዋል። በመከላከያ ሰራዊት በብዙ ጉዳዮች ላይ እየተሰሩ ያሉ ስራዎች አሉ። በተለይ የሲቪል ቁጥጥር ከፍ ለማድረግ የፋይናንስ ግልጽነት ለማምጣት በውስጥ የሚገኝ ከ ከፍተኛ የሆነ ብር አለ። እሱን ገንዘብ ምን ላይ እንደሚውል እራሱ ቼክ አይደረግም ነበር። ከዚህ በፊት በነበረው አሰራር አንድ ሰው ሚስጥር ነው ብሎ ከወሰነ ሚስጥር ይሆንና በምን ደረጃ በምን ቦታ ምን ላይ ይውላል የሚለው ሳይታይ ነበር የሚቀረው። አሁን ግን እሱን ለመፍታት ብዙ ስራዎች የተሰሩ ነው። ስለዚህ አሁን ባለው ሁኔታ ለምሳሌ አንድ ጉዳይ ሚስጥር ነው እንዲባል ሶስት አራት ሰዎች ስለዚህ እንዲህ አይነት ነገሮች የተሻለ የፋይናንስ ግልጽነት ለማምጣት የሚያግዙ ናቸው። በደህንነት ተቋማት ለውጥ አካሄድ ላይ በዚህ ጉባኤ ሀሳባቸውን በጥናት መልክ ካቀረቡት ሰዎች መካከል ቀድሞ የመከላከያ ሰራዊት የኢታማዦር ሹም የነበሩት ሌትናንት ጀነራል ጻድቃን ግብረትንሳኤ ነበሩ። በጀኔራሉ አገላለጽ የደህንነት ጉዳይ የማይነካው ማህበራዊ ሕይወት የለም። ስለሆነም የአንድ ለዋላዊ ሀገር ማህበረሰብ አባላትን የጋራ ጥቅምና ፍላጎት የሚያስተሳስር ከህገ መንግሥት ቀጥሎ የአገርነት ፖሊሲ እንደሆነ አስረድተዋል። ስለሆነም የብሔራዊ ደህንነት ፖሊሲ ሲቀረጽ አሳታፊ ሂደት እንዲኖረው ማድረግ ዋነኛ ነገር መሆኑን አስምረውበታል። አሳታፊ ሲባል ለስም የሚደረግ ነገር ሳይሆን ዳይቨርጀንት አመለካከት ያላቸውን ሰዎች በሀገር ጥቅም በሀገር የፖለቲካ ማስገባት በሀገሬ ወደፊት አቅጣጫ የተለያየ አመለካከት ያላቸውን ሰዎች የሚያሳትፍ በስፋት ማልታ ዲሲፕሊነሪ የሆኑ ሚስትስ የኢንቴሊጀንስ ሰዎች፣ የወታደር አዋቂዎች በዚህ አይነት መንገድ በጣም አሳታፊ በሆነ መንገድ ኢቮልቭ ማድረግ አለበት። ያ ኢቮልቭ አድርጎ ስምምነት ላይ ከተደረሰ በኋላ ደግሞ የፓርላማ ውሳኔ የሆነ መጽደቅ አለበት። የሚደበቅ ነገር አይደለም። ከዚህ ቀደም የተወሰኑ የሴኪሪቲ የኢንቴሊጀንስ የአርሚ ሰዎች የሚያደርጉት አይነት ነገር አይደለም መሆን ያለበት። የቀድሞ ኤታማዦር ሹም አክለውም የፖሊሲው ይዘት ምን መሆን እንዳለበትና ለምንስ እንደሚጠቅም አመልክተዋል። አንደኛው ህዝብ የሚስማማበት ኮንስቲቱሽን መኖር ነው። ሁለተኛው ዲስከስ የተደረገ ህዝብ የሚስማማበት ናሽናል ኢንተረስት ተነጥሮ መውጣቱ ነው። ሶስተኛው አሁንም ዲስከስ የተደረገበት ተነጥሮ የወጣ ለኢንተረስታችን ተጻብኦ የሚፈጥሩ የስጋት ኃይሎችን ክሊርሊ ማውጣት ነው። ይህንን በማድረግና ቅድም ባልኩት ፕሮሰስ ኢቮልቭ የሚያደርግ የናሽናል ሴኪሪቲ ፖሊሲ አንድ መንግስት ሌላ መንግስት በመጣ ቁጥር እየተጠራረገ የሚወድቅ ቀጣይነት የሌለው አይሆንም። የሀገርን ጥቅም የሚያስጠብቅ ረጅም ጊዜ የሚሄድ ነው የሚሆነው አንዴ በዚህ መንገድ ከወጣ በኋላ ደግሞ ማነጅ ያደራረጉ ከፍተኛ ጥንቃቄ የሚጠይቅ ነው። ይህን ግማሽ ቀን የወሰደ በደህንነት ዘርፉ መደረግ በሚገባው ለውጥ የተወያየውን ህዝባዊ መድረክ ያዘጋጀው የስትራቴጂያዊ ጥናት ተቋም መሪ አቶ ሀሊሉያ ሉሌም የመድረኩን ዓላማ ለቪኦኤ ዘርዘር አድርገው አብራርተዋል። እንግዲህ ኢትዮጵያ ውስጥ አሁን ካለው የፖለቲካ ሽግግር ጋር ተያይዞ ከፍተኛ የሆነ የጸጥታ ችግር ተከስቷል። ሽግግሩ እንዲመጣ ካደረጋቸው ነገሮች መካከል አንደኛው የጸጥታ ተቋማት ያላቸው ህዝባዊ ተቀባይነት፣ ለሲቪሊያን መንግስት ያላቸው ተጠያቂነት፣ ሰብአዊ መብት አጠባበቅ የሀብታ አያያዝ ላይ የነበረው ቅሬታ ነው አንደኛው ችግሩን ያመጣው መጀመሪያ። ከዛ አኳያ ምን ያህል መንገድ ይደናል። ሁለተኛ ደግሞ አሁን የተያዩ ያሉ የጸጥታ ችግሮችን ከመመለስ አኳያ እነዚህ ተቋማት ምን ያህል ለውጥና ሪፎርም እያካሄዱ ነው ያሉት የሚለውን ነገር ለመመርመር እና አቅጣጫዎችን ለማስቀመጥ ነው። እንግዲህ አቶ ሀሌሎ ያክለውም የደህንነት ተቋማት ወይም በተለምዶ አጠራራቸው የጸጥታ ተቋማትን በተመለከተ ህዝቡ ከዚህ ቀደም ከነበረው አጠቃላይ ተሞክሮ በፍርሃት እንደሚመለከታቸው አስታውሰው እንዲህ ያሉ መድረኮች በህዝብና በመንግስት አካላት መካከል የነበረውን ግንኙነት ከሚል ከሚለወጡባቸው መንገዶች አንዱ መሆኑን አስረድተዋል። ረጅም ሂደት ነው። ግን ቀድሞ በጣም ይፈራ የነበር ተቋም ነው። የዝድን ተቋማት በጣም ሰብአዊ መብትን በመጣስ ሕገ መንግስታዊ መብቶችን በመጣስ የዜጎችን የመናገር የፖለቲካ መብት ሲጥሱ የነበሩ ተቋማት ናቸው። በአሁን ሰዓት ግን በተቃራኒው አንዳንድ ነገሮች አሉ። ደግሞ በተቃራኒው የመንግስት ተቋማትን እንቅስቃሴ እክል የሚፈጥር መልኩ የመንግስትን ኃይልን በብቸኝነት የመያዝ ና የመጠቀም መብትን በሚሸረሽር መልኩ እንቅስቃሴዎች ታዩ ነው የነበሩት። ስለዚህ ያንን ድጋሚ እንዴት ጨቋኝ ሳይሆን የግድ ግድ ጨቋኝ ሳይሆን ግን የህገ በላይነትን ና ሎዊን ኦርደርን እንዴት ነው ማስፈን የሚችለው የሚለው ነገር ላይ ነው ውይይት የሚካሄደው እና ይሄ የዚህ ሂደት ያንን ባላንስ የማግኘት ሳይጨቁንም ሰላም ሲደፈርስም ዝም ሳይል በሁለቱ መካከል ያለውን ሚዛን እንዴት ነው የሚያገኘው የሚለው ላይ ባለው ውይይት እና ባለው ሂደት ይሄ እንደ አንድ ግብዓት መሆን የሚችል ውይይት ነው ብዬ አስባል። አቶ ሀሌሉያ እንዲህ ያሉ ህዝባዊ መድረኮች አሁን የሚመሩት ተቋም ወደፊት በተከታታይ እንደሚያዘጋጅም ተናግረዋል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ መለስካችሁ አመሃን እናመሰግናለን። ለምሽቱ ወደ ያዝነው የመጨረሻው ቅንብር ይሆናል የምናልፈው። የፖለቲካ ጉዳዮች አክቲቪስቱ ጃዋር መሐመድ የኦሮሞ ፌዴራሊስት ኮንግረስ ኦፌኮን ተቀላቅሏል። አቶ ጃዋር የሚዲያ መሪ መሆኑንና የኢትዮጵያ ዜግነት እንደሌለው ለአንድ የፓርቲው መሪና ለአቶ ጃዋር ያነሳው ሪፖርተራችን ሙክታር ጀማል ተከታዩን ዘገባ ይዟል። የኦሮሚያ ሚዲያ ኔትወርክ ዳይሬክተርና የፖለቲካ ትንታኙ አቶ ጀዋር ሙሐመድ በተናጠል ከዚህ ቀደም እንደ መብት ተሟጋጭ ሲንቀሳቀስበት ከነበረው የፖለቲካ ሂደት ወደ ድርጅታዊ መዋቅር በኦሮሞ ፌዴራላዊ ኮንግሬስ አባልነት መመዝገቡን አስታውቋል። የአቶ ጀዋር ሙሐመድ የ ኦሮሞ ፌዴራላዊ ኮንግረስ አባልነት ትክክል መሆኑን ያረጋገጡት የድርጅቱ ሊቀመንበር ፕሮፌሰር መረራ ጉዲና የአቶ ጀዋር ወደ ድርጅታችን መምጣት ለድርጅቱም ለሀገርም ትልቅ ጥቅም ነው ብለዋል። ጀዋር ውጭ ሆኖ ከሚንቀሳቀስ የፖለቲካ ድርጅት መስፈር ውስጥ ገብቶ የፖለቲካ ድርጅት መስፈርና ዲስፕሊን ተቀብሎ አጠቃላይ ኦሮሞም ለኢትዮጵያ ሕዝብ ችግልም ያክመም ያክል አስተዋጽኦ ቢያደርግ ለሁሉም ይሻላል የሚል ግምት አለ። አጠቃላይ ኦሮሞ ዘለጃ መስመሩንም ዲስፕሊንን ተቀብሎ መንቀሳቀሱ ለሁሉም ይጠቅማል የሚል ግምት አለን። ለረጅም ጊዜ በተናጠል እንደ መብት ተሟጋጅ ሲንቀሳቀስ እንደነበረ የገለጸው አቶ ጀዋር መሀመድ ጊዜው ከተናጠል ይልቅ ወደ ድርጅታዊ እንቅስቃሴ መምጣት የሚያስፈልግበት መሆኑን ተናግሯል። በቀጣይ ምርጫ ለመሳተፍ ከሚያስፈልጉ መስፈርቶች ውስጥ የዜግነት ጉዳይን በተመለከተ ሂደቱን እያጠናቀቀ መሆኑንም ለአሜሪካ ድምፅ አብራርቷል። ኤሮ፣ ነው ገሉ በያት ቂያት ፍላ ወያኔ ወድቆ ወደ ሀገር ስመለስ አገር ገብቼ ዜግነቴን ለመውሰድ ነው ወስኜ የመጣሁት። ድሮም ቢሆን የሰው ሀገር ፓስፖርትና ዜግነት የያዝ ነው ተገፍተንና ተገደን እንጂ የሰው ሀገር አምሮን አይደለም፣ ሀገርና አፈሬን ጠልቼም አይደለም። አሁንም ቢሆን የሀገሬን ዜግነት ወስጄ ሕዝቤን ለማገልገል ዝግጅቴን አጠናቅቄያለሁ። ይህ ከፖለቲካ ተሳትፎ ጋር ምንም የሚጣርዝ ነገር አይኖረውም። አንድ ላይ የሚፈጸም ጉዳይ ነው ነው ያሉት አቶ ጀዋር። አቶ ጀዋር ለአሜሪካ ድምፅ እንደ ተናገሩት በቀጣዩ ድርጅታዊ ደንብና ህግ መሰረት የፖለቲካ ሂደቶችን እንደሚያከናውን ገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። አሁን ማጠቃለያ ዜና እናነባለን። የቀድሞው የኒሳን ሞተር ኩባንያ ኃላፊ ካርሎስ ጎሰን ከፍትህ አልባነትና ከፖለቲካዊ ወከባ ለመሸሽ ባሉት ምክንያት ወደ ሊባኖስ መሄዳቸውን ገልጸዋል። ጃፓን ውስጥ ገንዘብ አግባብ በጎደለው መንገድ ተጠቅመዋል የሚል በርካታ ክስ ገጥሟቸዋል። አሁን ሊባኖስ ነው ያለሁት። ጃፓን ያለፈው ያለው ጥፋተኝነት ሳይረጋገጥ ወንጀለኛ የሚያደርግህ የፍርድ ስርዓት ታጋች አልሆንም ብለዋል በሀገሪቱ ሰፊ የዘር አለ መሠረታዊ ሰብአዊ መብት አይከበርም። ይህም የጃፓንን ህጋዊ ግዴታንና ዓለም አቀፍ ህግን ይጻረራል ሲሉም ካርሎስ ጎሰን ከሰዋል። ጎሰን ካለፈው ዓመት አንስቶ በተለያየ ጊዜ ታስረው እንደነበርና በዋስ እንደተለቀቁ ታውቋል። ከጃፓን እንዳይወጡ ታዘው ነበር። ዛሬ ሊባኖስ መግባታቸውን ሲናገሩም እንዴት ከጃፓን ሊወጡ እንደቻሉ አልገለጹም። ጎሰን የፈረንሳይ የብራዚልና የሊባኖስ ዜግነት አላቸው ጃፓን ያሉት ጠበቃቸው ዛሬ ለጋዜጠኞች በሰጡት መግለጫ ሁሉም ፓስፖርቶቻቸው በጠበቆቻቸው እጅ እንዳሉና የጎሰንን ከአገር መውጣት ሲሰሙ እንዳስገረማቸው ተናግረዋል። ጎሰን የቀረቡባቸውን ክሶች ሁሉ አስተባብለዋል። በዓለም ዙሪያ ያሉት ህዝቦች ነገ የሚገባውን 2020 ዓመተ ምህረትን ለመቀበል እየተዘጋጁ ነው። ኒው ዚላንድና ሌሎች የፓሲፊክ ደሴቶች አዲሱን ዓመት በርችት ለመቀበል የመጀመሪያዎች ሆነዋል። ፌዴራል ጠቅላይ አቃቤ ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለማፍረስ ክስ የተመሰረተባቸውን የነ አስር አለቃ መሳፍን ጥጋቡን የክስ መቃወሚያ ፍርድ ቤቱ በአብዛኛው ሳይቀበለው ቀረ። አንዱን የክስ መቃወሚያ ግን አቃቤ ህግ አሻሽሎ እንዲያቀርብ አዘዘ። ተከሳሾቹ ለፍርድ ቤት የተለያዩ አቤቱታቸውን አቀረቡ። ፍርድ ቤቱም ትዕዛዞችን ሰጥቶ ቀጠሮ ቆርጧል። አዳነችን ይቅርታ፣ አዳነችን እናመሰግናለን። ለማጠቃለያ ዜናው ከአሜሪካ ድምፅ ራዲዮ ጣቢያ በየለቱ የሚተላለፈው የአማርኛ ፕሮግራም ዛሬ ማክሰኞ በዚሁ ተጠናቀቀ። የምሽቱ ዋና አዘጋጅ ሰሎሞን አባተ፣ በስቱዲዮ አቀናባሪያችን ብርሃን ኃይሉ፣ ለዜናው አዳነች ፍስሐዬ፣ ያስተናገድኳችሁ ቆንጅታዬ ነበርኩ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። በዓሉ ለምታከብሩት ሁሉ 2020 ግሩም አመት እንዲሆንላችሁ እንመኛለን። ወደ ትግርኛ ቋንቋ ስርጭት በዚሁ እናልፋለን። ደህና እደሩ።